በምዕራብ ጎንደር ዞን ካውራላ መጠለያ ጣቢያ ወጥተው በመንገድ ዳር እየኖሩ ከነበሩት የሱዳን ስደተኞች መካከል ስምንት መቶ የሚሆኑት ባለፈው ሳምንት አርብ ወደ አገራቸው ለመመለስ የእግር ጉዞ መጀመራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ አስታውቀዋል። ከሦስት ወራት በላይ በመንገድ ዳር የቆዩ ሱዳናውያኑ ሱዳን ከደረስን በኋላም እዚያም ሰላም ስለሌለ ወደ ሌሎች አገራት ለመሰደድ ነው የምናስበው ብለዋል። ዩኤንኤችሲአር በበኩሉ በሱዳን ያለው የጸጥታ ችግር ጠቅሶ በስደተኞች መመለስ እንደማይተባበር ገልጿል። በራሳቸው መንገድ ግን መመለስ ይችላሉም ብሏል። ገብረ ሚካኤል ገብረ መድን ተከታዩን ዝርዝር አዘጋጅተዋል። በአማራ ክልል ምዕራብ ጎንደር ዞን በሚገኙት የአውላላና የኮመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ላለፉት ሶስት ወራት መኖሪያቸውን በጎዳና ዳር ካደረጉት ሱዳናውያን ስደተኞች መካከል 800 የሚደርሱት ባለፈው ሳምንት አርብ ነሐሴ 3 ቀን 2016 ዓ.ም ወደ ሀገራቸው ለመመለስ የእግር ጉዞ መጀመራቸውን ተናግረዋል። የሚመለከታቸው አካላት ከኢትዮጵያ ውጪ ወደ ሶስተኛ ሀገር እንዲያዛውሯቸው ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለቆዩት ጥያቄ ምላሽ አላገኘንም ብለዋል ስደተኞቹ። ከተጓዦቹ ስደተኞች አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ በሰጠው የስልክ ቃለ መጠይቅ ጉዞው ባለፈው ሳምንት አርብ ከጠዋቱ ሁለት ሰዓት ላይ መጀመሩን ገልጾ በሰላማዊ ሁኔታ እየቀጠለ ነው ብለዋል። ጉዟችን ያስቆመን አንድም አካል የለም። ከአውላላ ተነስተን 20 ኪሎ ሜትር ያህል ተጉዘን እዚያው በአማራ ክልል መካ የሚባል መንደር አድረናል። ጉዟችን ቀጥሎ አሁን ገንደ ውሃ ከተማ ደርሰናል። ከአውላላ 60 ኪሎ ሜትር ያህል ይርቃል። በአካባቢው የሚጥለው ከባድ ዝናብ ጉዞአችንን እያስተጓጎለ ቢሆንም አስደሳች ጉዞ እያደረግን ነው። ወደ ሱዳን ድንበር ለመድረስ ሁለት ቀናትን ይወስድብን ይሆናል። ስለ ጉዳዩ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር ለአሜሪካ ድምፅ በሰጠው የኢሜይል ምላሽ በአውላላ መንገድ ዳር እየኖሩ ከነበሩት በርካታ ሱዳናውያን መካከል ስምንት መቶ የሚሆኑቱ ወደ ሀገራቸው ለመመለስ ወደ መተማ ድንበር የእግር ጉዞ መጀመራቸውን አስታውቀዋል። ሆኖም በሱዳን ካለው የጸጥታ ችግር አኳያ ስደተኞቹ ወደ ሀገራቸው እንዲመለሱ ሁኔታዎችን በማመቻቸት አልተባበርም ብለዋል። ስደተኞቹ መሄድ አለብን ካሉ ግን በራሳቸው ኃላፊነት የመመለስ ነጻነት እንዳላቸው ገልጿል። ዓለም አቀፉ የስደተኞች ተቋም በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ጠቅሶ እስከ አሁን ድረስ ከ2700 በላይ ስደተኞች መዛወራቸውን አስታውቋል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ መጠለያ እንዲዛወሩ እናበረታታለን ወደ አዲሱ አፍጥጥ መጠለያ መግባት ለሚፈልጉትም የትራንስፖርት አገልግሎት እንሰጣለን ብለዋል። በመንገድ ዳር ኑሮአቸውን ሲገፉ የነበሩት ሱዳናውያን ግን በተቋሙ እርምጃ ባለመስማማት ፍላጎታችን ወደ ሌላ መጠለያ መዛወር ሳይሆን ከኢትዮጵያ መውጣት ነው ብለው ጉዞአቸውን ጀምረዋል። ከተጓዦቹ አንዱ የሆነው አብዱል ሰመድ ናስር የኢትዮጵያ ሕዝብንና መንግስትን እናመሰግናለን። ችግር በገጠመን ጊዜ በራቸውን ከፍተው ተቀብለውናል። ሆኖም የጸጥታ ችግር ስላጋጠመን ለመውጣት ተገደናል ብለዋል። ሱዳን ከደረሱም በኋላ ግን ሁኔታው አስቸጋሪ ስለሆነ ወደ ሌሎች ሀገራት ለመሰደድ ማሰባቸውን አብዱል ሰመድ ተናግረዋል። እንደምታውቀው የሱዳን ጦርነት እንደቀጠለ ነው። በተለይም በምዕራባዊው የአገሪቱ ክፍል በሚገኘው የዳርፉር ግዛትና በአገሪቱ ዋና ከተማ ካርቱም ውስጥ ጦርነቱ እየተፋፋመ ነው። አካባቢዎቹ አሁንም የጦርነት ቀጣና እንደሆኑ ናቸው ስለሆነም ከስደተኞቹ የተወሰኑት አቅጣጫቸውን ቀይረው ከሱዳን ወደ ሊቢያ ወደ ግብጽ ወደ ደቡብ ሱዳንና ወደ ኤርትራ የመሰደድ ሐሳብ ነው ያላቸው ስደተኞቹ ጀመሩት ስለተባለው የእግር ጉዞ ከኢትዮጵያ የስደተኞችና ተመላሾች አገልግሎት ቃል አቀባይ ከአገልግሎት ተቋሙ የጎንደር ቅርንጫፍ ጽሕፈት ቤት ኃላፊና ከመተማ ወረዳ አስተዳዳሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም ሆኖም የእግር መንገደኞቹ የሱዳን ስደተኞች ከአውላላ ወደ መተማ ድንበር እንዲያልፉ የኢትዮጵያ መንግስት መፍቀዱን UNHCR በመግለጫው ላይ አስታውቋል። በአውላላ አካባቢ መኖሪያቸውን በመንገድ ዳር አድርገው የቆዩት ሱዳናውያኑ ስደተኞች የተለያዩ ችግሮች ሲፈትኗቸው እንደነበር በተከታታይ ስንዘግብ መቆይታችን ይታውሳል። ከዚህ ቀደም ሐምሌ 13 ቀን 2016 ዓ.ም ታጣቂዎች ባደረሱባቸው ጥቃት ሁለት ሰዎች ሲገደሉ ሌሎች ዘጠኝ ሰዎች ደግሞ ቆስለዋል። ባለፈው ሳምንትም እንዲሁ በደረሰባቸው ተመሳሳይ ጥቃት አራት ሰዎች መቁሰላቸውን ዩኤንኤችሲአር ገልጿል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመግለጫው በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች እያስከተሉ ያሉት የጸጥታ ችግሮች በእጅጉ እንደሚያሳስቡት አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ